የሱዳን ፕሬዝደንት ኦመር አልበሽር ዛሬ ደቡብ ሱዳን ዋና ከተማ ጁባ ገብተዋል። የአልበሽር ጉዞ ዓላማ በድርድሩ ላይ ከፕሬዝደንት ሳልቫ ኪር ጋር ለመነጋገር መሆኑም ታውቋል። የዚህን ዘገባ ዝርዝር ለዕለቱ አብይ ርዕስ ሰሎሞን አባተ አሰናድቶታል። የሱዳን የማስታወቂያ ሚኒስትር አህመድ ቢላል ለቪኦኤ በሰጡት መግለጫ ፕሬዚደንት በሽር የአሁኑን የደቡብ ሱዳን ፕሬዚደንት ሳልቫኪርና የቀድሞ ምክትል ፕሬዚደንትና የአሁኑን ተቃዋሚ ሪያክ ማቻርን ለማግባባት ተጽዕኖ ያላቸው ሰው ናቸው ብለዋል። ደቡብ ሱዳን ውስጥ የሰላም ስምምነት ላይ ይደረሳል የሚል ጠንካራ እምነት አለን። ከፕሬዚዳንት ሳልቫኪርና ከሪያክ ማሻር ጋር እየተገናኘን ነን። ሁለቱን ሰዎች በቅርብ እናውቃቸዋለን። እነዚህን ችግሮች በመፍታት በኩል ሱዳን ጥሩ አደራዳሪ መሆን ትችላለች። በታህሳስ ሁለተኛ ሳምንት መጀመሪያ አካባቢ የተጀመረው ግጭቶችን የማስቆም ድርድር ኢትዮጵያ ውስጥ ትናንት መጀመሩ ተገልጿል። እስረኞችን መፍታት ከድርድሩ አንዱ አካል መሆኑም ተገልጿል። የደቡብ ሱዳን የማስታወቂያ ሚኒስትር ሚካኤል ማኩዬ ግን ይህ ጉዳይ የድርድሩ አካል እንዲሆን መንግሥታቸው እንደማይፈልግ ገልጸዋል። የእስረኞች መፈታት ጉዳይ የድርድሩ አባሪ አጀንዳ ሆኖ መቅረብ የለበትም። እዚህ የመጣ ነው ያለምንም ቅድመ ሁኔታ ለሰላም ለመደራደር ነው። ለድርድር ለመቀመጥ እነዚህ ሰዎች ፍቱ የሚል ቅድመ ሁኔታ ከመጣ እኛ ይህንን ለመቀበል አልተዘጋጀንም። በሌላ በኩል ደግሞ የሰላም ጥረቱ ውስጥ ዩናይትድ ስቴትስ ማንኛውንም ድጋፍ እንደምትሰጥ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ትናንት አስታውቀዋል። ማንኛውንም የተናጠል ጥቅም ለማግኘት በሚጥር ወገን ላይ ግን ዓለም አቀፉን ጫና ለማበርታት እንደሚሰሩ ገልጸዋል። የውጭ ጉዳይ ሚኒስትሩ ጆን ኬሪ፣ ሚስተር ኬሪ ኢየሩሳሌም ላይ ሆነው በሰጡት መግለጫ ድርድሮች መሆን ያለባቸው የለበጣ ሳይሆን ኮስተር ተብሎ ለውጤት የሚካሄዱ ነው ብለዋል። በሌላ በኩል ደግሞ አዲስ አበባ እየተካሄደ ያለው ድርድር የሚካሄደው በምስጢር መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ማምሻውን ለቪኦኤ ገልጸዋል። እንደምን አመሻችሁ። እንኳን ለገናም አደረሳችሁ። አሜን፣ እንኳን አብሮ አደረሰን። አምባሳደር ዲና፣ የደቡብ ሱዳን ጉዳይን በተመለከተ ነበር እና የደወልኩት። ሁኔታው ምን ይመስላል? ዛሬ ያለው ሁኔታ ባለፈው ሳምንት መባቻ ላይ ለሁለት ቀናት በአደራዳሪዎች አማካኝነት በተናጠል ሁለቱን ማነጋገር በሚቻልበት ሁኔታ ላይ ውይይት ሲካሄድ ነበር የሰነበተው። የኢጋድ አደራዳሪ ቡድኑ የሁለቱንም ወገን ፍላጎቶች፣ ጥያቄዎች እና ከንሰርኖች የግጭቱንም መንስኤ ሊያጣራ በሚችል መልኩ ጥያቄ አቅርቦላቸው አዋይቷቸው ነበር። ከዛ በኋላ የጋራ አጀንዳ ሁለቱ የሚስማሙበትን አጀንዳ ለመቅረት በተደረገው ጥረት በሁለት ዋና ዋና አጀንዳዎች ላይ ሁለቱም ወገኖች ለመነጋገር እና በሁለቱ ላይ ከተስማሙ ወደ ሌሎችም አጀንዳዎች ለመሄድ ተስማምቷል። ምን የሆኑ እነዛ ሁለት አጀንዳዎች? አንደኛው ግጭት ማቆም ነው። ሁለተኛው የታሰሩ ሰዎች አሉ፣ በመንግስት ወገን የታሰሩ ሰዎችን መፍታት በሚቻልበት ጉዳይ ነው። ኢንፋክት ሌሎች ተዛማጅ አጀንዳዎችም ነበሩ ሊነሳው ይችላሉ ተብሎ በአደራዳሪዎቹም ቀርቦ ሁለቱም በቅደም ተከተል እንይዛቸዋለን ያሉት፣ ለምሳሌ የስደተኞችን ኮሪደር፣ ሰብአዊ ኮሪደር ማለት ብዙ ሕዝብ ስለተፈናቀለ ኮሪደር መክፈት በሚቻልበት ሁኔታ ነው። ሌላኛው የነበረው እነዚህን አጀንዳዎች ለመነጋገር የተርምስ ኦፍ ሪፍሬንስ ሁሉ ተዘጋጅቶ ትላንትናና ዛሬ በዚህ አቅጣጫ ሁለቱም መነጋገር ላይ ያሉበት ሁኔታ ነው ያለው። አምባሳደር ለመሆኑ የሁለቱን ወገኖች ቡድኖች እነማን ናቸው? የሚመሯቸው ማን ናቸው የወከሏቸው የመንግስትን ወገን የሚመሩት የቀድሞ የውጭ ጉዳይ ሚኒስትርም አንድ ጊዜ መከላከያ የነበሩት ሜል ዴንግ የሚባሉ ሰው ናቸው የተቃዋሚውን ቡድን የቀድሞውን የምክትል ፕሬዚደንትን ቡድን የሚመሩት የዩኒቲ ክፍለ ሀገር ዩኒቲ ስቴትስ ሀገረ ገዢ የነበሩት ታባን ዴንግ የሚባሉ ሰው ናቸው ሁለቱም እንግዲህ በርካታ አባላት አሏቸው ለምሳሌ በነዛኞቹ ውስጥ የቀድሞ የስቴሌ መሪ የጆን ጋራን ልጅ የማሉበት እነዚህ እነዚህ ናቸው። በርካታ የተለያዩ ኦፊሻሎች ናቸው ያሉ። ሁለቱ ወገኖች አዲስ አበባ ላይ ለመገናኘት ሲስማሙ በቀጥታ ወደ ድርድርና ንግግር ይገባሉ የሚል ሀሳብ ነበረ ሲሰማ ነበረ። ብዙ ሰውም የጠበቀው እንደዛ ነበር። እና አዲስ አበባ ላይ ሌላ የተናጠል ውይይት ማድረግ ያስፈለገበት ምክንያት ምንድን ነበር? ቀድሞ ለምን ጨርሶ አልመጡም? ይሄንን አጀንዳ መቀረጽ አለበት አጀንዳ ተቀርጾ የሚስማሙበት አጀንዳ የጋራ አጀንዳ ሆኖ ወደ ስራ መገባት ወደ ንግግር መገባት አለበት። ይሄ አደራዳሪ ቡድኑ ይሄን ማብሰል ያስፈልጋል በሚል ስለ ግጭቱም እውቅና እንዲኖረው ግንዛቤ ለማዘን ቢቻል፣ ለምሳሌ ለሁለቱም ወገኖች ሲቀርቡ የነበሩት ዋና ዋና ጥያቄዎች በተናጠል ውይይት ማለት ነው። የችግሩ መንስኤ ምንድን ነው? የችግሩ ስፋትና ጥልቀት ምን ያህል ነው? መፍትሄውስ ምን ይመስላችኋል? በመሳሰሉት ጥያቄዎች ዙሪያ ነበረ ይሄ አንደኛ አደራዳሪዎቹ አቅም እንዲኖራቸውና ጉዳዩን በቅርበት እንዲይዙት ይጠቅማል። ሁለተኛ ለማደራደርም የሁሉንም ስሜት ለመዳሰስ የሁሉንም ፍላጎት ለመዳሰስ በደንብ ያመቻል በሚል አደራዳሪዎቹም የቀረጹትና በእርግጥ ወደ ፊት ለፊት ውይይት ዝም ብሎ ከየት ይጀመራል ተገብቶ የሚለውን ጥያቄ አንስተው ነው። እንግዲህ እነዚህ ሁለት ወገኖች ትናንትናና ዛሬ ለሁለት ቀን አብረው መቆየታቸው ነው። ትናንት በጀመሩት መሰረት ማለት ነው እና ይሄ በጸብ መፈላለግ ማቆምና የታሰሩ ሰዎችን መፍታት በሚሉት ዋና ባሉኝ አጀንዳዎች ላይ እስካሁን የደረሱበት ነጥብ አለ ዋል ። ውይይቱ በምስጢር ነበር የሚካሄደው። በእርግጥ ምስጢር እንደሆነ የተፈለገበትን ምክንያት ሚዲያ አካባቢም ፓብሊክ ከሆነ ድርድር ችግር ውስጥ ሊገባ ይችላል። ኖርማሊ በሚዲያ በሜጋፎን በሆነ ዲፕሎማሲ መደራደሩ አግባብነት የለውም። ብዙ ያው እንደምታውቀው እንዲህ አይነት ግጭቶች ውይይት በለሆሳስ ነው መካሄድ ያለበት፣ በምስጢር ነው መካሄድ ያለበት የሚል እምነት የተያዘና ይህም አሰራር ደግሞ የሚያዋጣ ስለሆነ ነው። ስለዚህ ሶፋር የደረሱበትን ነገር በጭብጥ ለማወቅ አልተቻለም። ነገር ግን ምናልባት ኢጋድ እና አደራዳሪ ቡድኑ ዛሬ ማታ መግለጫ ይሳላል ተብሎ እየተጠበቀ ነው። በዚህ መግለጫ ምናልባት የደረሰበትን ሂደት ይገልጽልናል ብለን እየጠበቅን ነው ነው። እስካሁን ግን መግለጫው አልተጀመረም። ለመሆኑ የጸባቸው መንስኤ ምን እንደሆነ እስካሁን ድረስ በግልጽ የታወቀ ነገር የለም። ይሄ ግጭት እንደተነሳ የሳልቫኪር ወገን የቀድሞውን ምክትል ፕሬዚዳንት ሪያክ ማቻርን በመንግስት ግልበጣ ሲሆን እጅሉ ነበረ እነዛኞቹም ደግሞ በሙስናና በተለያዩ ምክንያቶች የሳልቫኪር መንግስት መወገድ አለበት የሚልም ሀሳብ በኋላ አካባቢ በእርግጥ አንስተው ነበረ ሪያክ ማቻር እስካሁን ድረስ የሚታወቅ ነገር አለ በውል ይሄ ነው የጸባቸው መንስኤ የሚባል ዋልባዚከሊ አሁን የምትላቸውን ነገሮች ከሁሉም ከሁለቱ አቅጣጫ ትሰማለህ። በዚህ ደረጃ ከዚህ ጋር ምናልባት በኦፊሴል በሚዲያ የሚባለውን እና ኦንደግራውንድ ታይቷል ተብሎ የሚባለውን ነገር አንዳንድ ነገር ሁለቱ ሊግ ክዳሉ ለምሳሌ የሁለት ጎሳዎች ውዝግብ ነው የኑዌር እና የዲንቃ የሚለውን ነገር ሁለቱም እንደዛ አይደለም የሚል ሀሳብ ሲያቀርቡ ይደመጣል። ያው ቅድም ባልካቸው ምክንያቶች ናቸው። አንዱ አንዱም በአምባገንነት የመክሰስ ነገር አለ። አንዱ አንዱም ደግሞ በህገ መንግስትና በህዝብ የተመረጠን መንግስት ህገ ወጥ በሆነ መንገድ ለመጣል የሚደረግ እንቅስቃሴ ነው እያለ ወዘተ። እና ቅድም ባልካቸው ሁኔታዎች ከሚሰሙ ነገሮች ውጭ እንግዲህ ዞሮ ዞሮ የጠቡ መነሻ ይሄ ነው ብሎ ማለት እነሱ የሚደርሱበት ድምዳሜ ነው የሚሆነው። እንግዲህ ይህንን ወደፊት የምናየው ነው የሚሆነው፣ እንደ አደራዳሪዎች የምስራቅ አፍሪካ ሀገሮች መቼም፣ የአንድን ችግር መንስኤ ማወቅ ግማሽ መፍትሄ ነው ይባላልና እንደው እንደዚህ አይነቱ የጎሳ ግጭት ወይም የስልጣን ሽኩች አይነት ነገር መኖሩን ኢጋድም ይሁን ኢትዮጵያ እንደዚህ የደረሱበት ነገር አለ ወይም የሚጠረጥሩት ግጭቱን ነው። ግጭቱን አያየነው ነው ግጭቱ መጥፎ ገጽታዎች አሉት። ጎጻም ገጽታ አለው። ቅድመ ያልካቸው ነገሮች እንደ መንስኤ የሚታዩበት ሪፍሌክሽኖች አሉ። ግን አሁን እንደ አስታራቂ ይሄኛው ነገር ይሄ ነው መነሻው፣ የዚህ ደግሞ ተጠያቂ ይሄ ነው ይሄኛው ወገን ነው ይሄንን ማረም ያለበት ብሎ ለመናገር ገና ነው። ሀሳቦች አሉ፣ አስተያየቶች አሉ፣ ዝንባሌዎች አሉ፣ በጋድም ደረጃ እውቀቶች አሉ፣ ግንዛቤዎች አሉ። እንዳልኩ ቀደም ሲል ከተወሰደው ግምትም ጋር ይህን ያን ለማዳበርና ለማጠናከር ነው እንግዲህ ጥያቄ ሲጠየቁ የነበረው ሁለት ቀን ከሁለቱም ጋር የበለጠ ጉዳዩን በቅርበት ለማየት የተደረገ ጥረት አለ። ነገር ግን ይሄ ነው ብሎ ካራክተራይዝ ካሁኑ ማድረግ ውይይቱ ላይ የሚያጠላው ነገር ስለሚኖር በዚሁ ነው መታቀብ የተፈለገው። ይሄ ድርድር አዲስ አበባ ላይ እየተካሄደ የሱዳኑ ፕሬዚደንት አልበሽር ጁባ ገብተዋል ዛሬ እና ምንድን ነበር የዛ የእሳቸው ጉዞ አስፈላጊነት? ማምሻውን እንደ ዜና ከመስማት ውጪ የዓላማውንና የጉብኝቱን ይዘት ማወቅ አልቻለም። ሌላው ወደዚህ ወደ ሰብአዊ ጉዳዮች ልምጣና፣ አምባሳደር ዲና በአሁኑ ሰዓት በኢትዮጵያውያኑን በኩል ይሁን እዛው አካባቢ ባሉ ሲቪል ሰዎች ላይ ያለው ሁኔታ የጸጥታ ሁኔታ ምን ይመስላል በኢትዮጵያ ግምገማ አሁን በዚከሊ ቦር የተባሉ ማለካል የተባሉ ግዛቶች አካባቢ ኢትዮጵያኖች መሆን እንደ ሌሎች ሁሉ በውጥረት ውስጥ ገብቶ የተባ ሁኔታ የነበረውን መፍትሄ ለመስጠት ከጥቂት ቀናት በፊት በርካታ ኢትዮጵያኖችን በአየር ኃይል እና በሲቪል አውሮፕላኖች አውጥተናል። ይሄ ደግሞ በፈቃደኝነት ላይ የተመሰረተ ነው። ኖርማሊ ጁባም አካባቢ ያሉት ስጋት ያለባቸው የተወሰኑ ሰግተናል ብሎ የመጡ ነበሩ። በርካቶቹ ግን በዚህ ደረጃ አንጻራዊ የሆነ መረጋጋት ስላለ አልመጡ ወይም ለመምጣት ፈቃደኛ አልነበሩም። ይሁንና ግን የኢትዮጵያ መንግስት ያንንም ትኩረት ሰጥቶት በደንብ በትኩረት ነው እየተንቀሳቀሰ ያለው። አንደኛ በየአካባቢ ያሉትን የኢትዮጵያኖችን ቁጥር ያሉበትን ሁኔታ አይቶ ግምት አለው። ቁጥርም አለው። ያሉበትን ሁኔታ በእለት ተእለት በአራት ሰዓት ደረጃ በኤምባሲ አማካኝነት እየተከታተለ ነው ያለው። አስፈላጊ የሆነው ሲገኝ እዛ አካባቢ አብ አካባቢ የኛ የኛ ጦር ሰራዊት ከመኖሩም ጋር ጥቅም ስላለን የተሻለ ሁኔታ አቀማመጥ ላይ ስላለን ሰላም አስከባሪ ኃይሉ ማለት ነው። ሰላም አስከባሪ ኃይሉ ብዙዎቹም አሁን በጋምቤላ በኩል አሁን በጦር መኪናዎች ነበሩ፣ ጀልባዎች ነበሩ። ሲመቶ የነበረው ከናስራ አካባቢ ከዚህ ከመለካልም እንደዚሁ ወደ ሂግሊክ ገብቶ ሄግሊክ በአይሮፕላን የተነሱት በወታደራዊ በተለይ በአየር ሀይል አይሮፕላኖች ነው። ስለዚህ የኢትዮጵያኖቹ ጉዳይ በትክክል በእጅ የተያዘ እና በቁጥጥር ስር ያለ ነገር ነው ለማለት፣ ስንት ኢትዮጵያውያን እንደተመለሱ ቁጥር አለው ትጆ ላይ እስካሁን ወል ቤዚካሊ መደማመር ነው የሚችለው፣ አንድ ላይ ቁጥሩን አላውቅም። ለምሳሌ ወደ ጋምቤላ በናስራ በኩል የገቡት ወደ ሰባት መቶ አሉ በአንድ ቀን በሶስት ፍላይት፣ በአንዱ ዘጠና ሰባት በአንዱ ዘጠና ሶስት እንደገና በአንዱ አርባ ስምንት እንደዚህ የገቡበት ሁኔታ አለ ቀጥሎም ሶስት መቶ ሰላሳ ዘጠኝ የመጡበት ሁኔታ ነው ያለው። በርካቶቹ በተለይ ችግር ካለበት ማላካል አካባቢ የነበሩት ወጥቷል። መቼም ይሄ የደቡብ ሱዳን ግጭት ሲነሳ ኢጋድም ኢትዮጵያም የአካባቢውም ሀገሮች ፈጥኖ ነው የተንቀሳቀሱት እና የሚጨበጥ በቁጥር ሊነገር የሚችል ነገር አለ። ለአካባቢው ያለው አንድምታ ይሄ የደቡብ ሱዳን ግጭት ወ በአጠቃላይ ያው እኛ ጋር በአ የደቡብ ሱዳን ማለት ጎረቤት ሀገር ነው። ሌሎችም ጎረቤት ሀገሮች አሉ። እንደ ሱዳን፣ ኬንያ እንደዚህ። በአንድም የአፍሪካ ሀገር ያለው በተለይ በቀንድ አካባቢ ያለው ያልተረጋጋ አካባቢ ስለሆነ በሌላ ላይ ስደተኞችም፣ በሰብአዊ ቀውስም፣ በሰላም ጥሰትም ራሱ ተጽዕኖ ያመጣል። ይህንን እናስገባለን አክቸሊ የጎረቤት ሀገሮቻችን ሰላም ካልሆኑ እኛ እነሱ ካልተረጋጉ እኛ መረጋጋት አስተማማኝ ሊሆን አይችልም የሚል ሂሳብ ተይዞ ነው እየተሰራ ያለው። ኢጋድ የሰላም ቀጠና እንዲሆን፣ የመረጋጋት ቀጠና እንዲሆን፣ የልማት ቀጠና እንዲሆን ከተፈለገ ኢጋድ ውስጥ እነዚህ ስፖቶች እንደ ሱማሊያ እንደ ሱዳን የመሳሰሉት ችግሮች ትኩረት ሊሰጣቸው ይገባል። እና ይህም ትኩረት በመንግስትም እንደ ኢትዮጵያ መንግስት እንደ ኢጋድም ከፍተኛ ትኩረት የሰጠ ነው። በዚህ ነው በፍጥነትም ወደዛ የተንቀሳቀስንበት ምክንያት ይሄ ነው። ተጽዕኖ ይኖረዋል። የተለያዩ ተጽዕኖ ችግሮች አሉት። ችግሩ ከከፋና ቀውሱ ከበረታ በአካባቢ ሰላም ላይ የሚያመጣው ችግር አለ። ልማትም ላይ ችግር አለው። ኢንቨስትመንት ላይ ችግር አለው። ቴክኖሎጂ ሽግግር ላይ ችግር አለው። የንግድ ፍሰት ላይ ችግር አለው። የሕዝብ ለሕዝብ ችግር ዝውውርን ስለሚገታ ችግር አለው። ፖለቲካዊ ችግሮችም፣ ማህበራዊ ችግሮችም፣ ኢኮኖሚያዊ ችግሮችም ሁሉንም የጸጥታ ችግሮችም አሉ። ለዚህ ነው የሱማሊያንም የዚህ የሱዳንም ጉዳይ ትኩረት ሰጥተን ብዙ ጊዜ ስንንቀሳቀስበት የነበረው። ችግሩ ለእኛ ብቻም ሳይሆን ለነሱም፣ ለሁሉም ጎረቤት ሀገር። ደቡብ ሱዳን ወደ ነበረችበት ሁኔታ መመለሷን የሚጠራጠሩ ወገኖች አሉ። እንግዲህ የምትረጋጋም አይመስለንም የሚሉ አሉ በአደባባይ የሚናገሩ እስካሁን ድረስ እርስዎ እያዩት ካለው ሁኔታ እንዴት ነው የሚኖረው ተስፋ ወደፊት? ወል በዚከሊ ሰዎች የተለያየ ግምት ይኖራቸዋል። እንግዲህ አሁን ያለውን ግጭት መጠን በማየት አንዳንድ ነገሮችን ከግምት በማስገባት የተለያዩ ትንተናዎች ይኖራሉ። በዚህ ደረጃ ግን እኛ በተስፋ ነው መንቀሳቀስ የሚኖርብን። ምክንያቱም መፍትሔ የሌለው ችግር የለም የሚል እምነት ነው ያለው። መፍትሔ ይኖረዋል። በአሁኑ ሰዓት ደግሞ አንድ መፍትሔ የሚያሳየው ነገር የኢጋድ ሀገሮች ብቻ አይደለም የአፍሪካ እንደ አፍሪካ ሕብረት የዓለም ሀገሮች እና አሜሪካም ትላልቅ ሀገሮች ሞሮለስ ከኛ ጋር በአንድ ድምፅ ነው እየተናገሩ ያሉት፣ እና ይሄ የዓለም አቀፍ ህብረተሰብ እና አህጉሩ ሪጅኑ ከተባበረ እና ከተንቀሳቀሰ ተጽዕኖው ይሄ ዲፕሎማሲ ተጽዕኖው ውጤት ሊያመጣ ይችላል። ዞሮ ዞሮ እነዚህ ተባላሚ ሀይሎችም ጥቅማቸውን ወደ ማየት ሊሄዱ ይችላሉ። ልቦና ሊገዙ ይችላሉ የሚል እምነት አለ። በሌላ በኩል ደግሞ በሌላው ተስፋ መቁረጥም ይቻላል ተስፋ የሚቆርጡ ወገኖች ሊኖሩ ይችላሉ። ነገር ግን ይሄ አገባብ አያስገድም። ለመሆኑ የውጭ እጅ በዚህ ግጭት ውስጥ ሊኖር ይችላል የሚል ሀሳብ ሳለ እንደዚህ አይነት ችግሮች ሲኖሩ፣ እንደዚህ አይነት ግድግሮች ሲኖሩ በደፈናዊ የውጭ እጅ የለበትም ማለት አይቻልም። ነገር ግን በተጨባጭ ይህ ነው ተብሎ ሊተነተን የሚችል ሊቆጠር የሚችል የሚጨበጥ የውጭ ጣልቃ ገብነት ተብሎ ይህ ነው የሚባል ነገር የለም። ምን ያለ አልያዝኩም ማለት ነው። በዚህ ደረጃ የአምባሳደር ዲና ሙፍቲ እጅግ በጣም አድርጌ አመሰግናለሁኝ። ለጊዜውና ለማብራሪያው መልካም በዓል ይሁን ሎት ሰለሞን መልካም በዓል። በደቡብ ሱዳኑ ግጭት እስካሁን ከሺህ በላይ ሰው መሞቱ ተገልጿል።